ከኢኮኖሚው ዓለም የጣሊያኑ ባንኮ ሞንቴ ዴ ፓስኪ ዲሳያና የአክሲዮን ዋጋ 14 በመቶ አሽቆልቁሎ ባለፈው ሳምንት በ29 ሳንቲም እየተሸጠ ነበር። በአስጊ ሁኔታ ውስጥ የሚገኘው ይህ ባንክ ከአውሮጳ ማዕከላዊ ባንክና ከዓለም አቀፉ የገንዘብ ተቋም ተገቢ ላልሆነ ብድር ያለውን ተጋላጭነት እንዲያስወግድ ማስጠንቀቂያ ተሰጥቶታል። በጎርጎሮሳዊው 1472 ዓ ም የተመሰረተውና እድሜ ጠገቡ ባንኮ ሞንቴ ዴ ፓስኪ ዲ ሳያና 46.9 ቢሊዮን ዩሮ ወይም 55.2 ቢሊዮን ዶላር የማይንቀሳቀስ ብድር አቅርቧል። የአውሮጳ ማዕከላዊ ባንክ ይህ የገንዘብ መጠን በሚቀጥሉት ሁለት ዓመታት ወደ 32.6 ቢሊዮን ዩሮ ዝቅ እንዲል በባንኩ ላይ ጫና እያሳደረ ነው። የዓለም አቀፉ የገንዘብ ተቋም ወይም አይኤምኤፍ በበኩሉ በጣሊያን ባንኮች ላይ እያንዣበበ የሚገኘውን የቀውስ ስጋት ለማስወገድ አገሪቱ ኢኮኖሚያዊ ማሻሻያዎችን ተግባራዊ ማድረግ አለባት ሲል ማሳሰቢያ ሰጥቷል። መቀመጫውን በዋሽንግተን ዲሲ ያደረገው ተቋም የጣሊያን ኢኮኖሚ ከጎርጎሮሳዊው 2008 ዓ.ም ም የኢኮኖሚ ቀውስ በፊት ወደነበረበት ለመመለስ እስከ ጎርጎሮሳዊው 2020 አጋማሽ መታገስ እንዳለበት አስታውቋል። ዓለም አቀፉ የገንዘብ ተቋም በአውሮፓ ሕብረት ሶስተኛ ግዙፍ ኢኮኖሚ ባለቤት ለሆነችው ጣሊያን ከዚህ ቀደም ያስቀመጠውን ቅድመ ትንበያም ከልሷል። በጎርጎሮሳዊው 2016 ዓ ም የጣሊያን ዓመታዊ የምርት መጠን እድገት 1.1 በመቶ ይደርሳል ብሎ የነበረው ተቋም አሁን ግን ከ1 በመቶ በታች ይሆናል ብሏል። ለጎርጎሮሳዊው 2017 ዓ ም የተሰጠው ቅድመ ትንበያ በ1 በመቶ አካባቢ ብቻ የተወሰነ ነው። የኢኮኖሚ ባለሙያዎችም የሆኑ ዓለም አቀፍ ተቋማት ጣሊያን አሁን የምትገኝበት ሁኔታ ግሪክ በጎርጎሮሳዊው 2014 ዓ.ም የነበረችበትን ይመስላል እያሉ ነው። ጀርመናዊው ፕሮፌሰር ሃንስ ፒተር በርግሆፍ but university don't look too much at the share price the problem are really the bad loans ችግሩ ያለው ተገቢ ባልሆኑ ብድሮች ላይ ነው፣ በባንኮቹ የአክሲዮን ዋጋ ላይ አይደለም። ይህ ደግሞ በጣሊያን ኩባንያዎች ላይ ይንጸባረቃል። ጣሊያን በታሪኳ ግዙፍና ጠንካራ ኩባንያዎች ያሏት አገር ነች። ኩባንያዎቹ ደግሞ እንደ ሙስና ያሉ የመንግስት አስቀያሚ ተግባራትን ተቋቁመው መዝለቅ ችሏል፣ በተለይም በአገሪቱ ሰሜናዊ ክፍል። ባለፉት ጥቂት ዓመታት ግን እነዚህ ኩባንያዎች እጅጉን እየተዳከሙ በመሄድ ላይ ይገኛሉ። ኩባንያዎቹ ዳከሙ ደግሞ ብድሩን ባቀረቡት ባንኮች ላይ ጫናው ተመልሷል። የጣሊያን ባንኮች የቆሙበት የቀውስ አፋፍ ለሀገራቸው መንግስት ብቻ ሳይሆን ለመላው አውሮጳ ከፍተኛ ጫና ፈጥሯል። ቀውስ የሚያሰጋቸውን ባንኮች ለመታደግ አውሮፓ 150 ቢሊዮን ዩሮ ወይም 166 ቢሊዮን ዶላር እንደሚያስፈልጋት የዶይቼ ባንክ ዋና ኢኮኖሚስት ባለፈው እሁድ ተናግረው ነበር። ዴቪድ ፎልከርትስ ላንዳው ቬልት አምዞን ታከት የተሰኘው የጀርመን ጋዜጣ ጋር ባደረጉት ቃለ ምልልስ አውሮፓ እጅጉን ታሟል። በአፋጣኝ ለችግሮቹ መፍትሄ ማፈላለግ ይኖርበታል። አለበለዚያ አደጋ ይኖራል ሲሉ አስጠንቅቀዋል። ኢኮኖሚስቱ የአውሮጳ ባንኮችን ለመታደግ የሚያስፈልገው ገንዘብ አብዛኛው ለጣሊያን መሆኑን አልሸሸጉም። እስካሁን ቀውስ ውስጥ የተዘፈቁትን የግሪክ ባንኮች በገንዘብ ሲደግፉ ለቆዩት አውሮጳውያን ጣሊያንን ማገዝ ቀላል የሚሆን አይመስልም። አሁንም ፕሮፌሰር ሃንስ ፒተር በርግሆፍ፣ እኔ እጅግ በጣም አደገኛ ነው ብዬ አስባለሁ። ምክንያቱም ጣሊያን በጣም ግዙፍ አገር ነች። በግሪክ የተፈጠሩ በርካታ ነገሮችንም በዩንታ ተቀብለናል። ያለምንም ቅድመ ሁኔታ ከፍተኛ መጠን ያለው ገንዘብ ወጪ አድርገናል። ምንም ነገር ሳንቀይር የባንክ አገልግሎቱን ታድገናል። ያ ግን እጅግ አነስተኛ የባንክ አገልግሎት ነበር። ጣሊያን ግዙፍ ኩባንያዎችና ግዙፍ የባንክ አገልግሎት ያሉት ትልቅ ትልቅ አገር ነው። እናም አውሮጳውያን ያንን ለሚያክል አገር የገንዘብ ድጋፍ ለማድረግ ፈቃደኛ ናቸው ብዬ አላስብም፣ ምክንያቱም ዋጋው የከፋ ይሆናል። ለመሆኑ የጣሊያን ባንኮችን ማን ሊታደጋቸው ይችላል? የአውሮጳ ህብረት በቅርቡ ስራ ላይ ያዋለው ህግ የከሰሩ ባንኮችን መታደግ ያለባቸው አበዳሪዎቻቸው እንጂ ግብር ከፋዩ አይደለም ሲል ደንግጓል። ከዚህ ቀደም የአውሮጳ ህብረትና ዓለም አቀፉ የገንዘብ ተቋማት ግሪክን ለሶስት ጊዜ፣ አየርላንድ፣ ፖርቱጋል፣ ቆጵሮስ እና የስፔን ባንኮችን በገንዘብ መርዳታቸው አይዘነጋም። ጣሊያን ባንኮቿን ከቀውስ መታደግ ብትሻም ያን ማድረግ የሚያስችል የገንዘብ አቅም ያላት አይመስልም። አገሮች የመንግስት ዕዳን በአግባቡ ስለማስተዳደራቸው እርግጠኛ መሆን አለብን። የአውሮጳ ማዕከላዊ ባንክም ይህን ከፍተኛ የመንግስት ዕዳ መሸከም ም እንዲችሉ ሲያግዛቸው ቆይቷል ጣሊያን ደግሞ መንግስት እጅግ ከፍተኛ ዕዳ ካለባቸው አገሮች አንዷ ናት ይህንን ለመክፈል የሚያስችል የገንዘብ አቅም በመንግስት ግምጃ ቤት የለም የአውሮፓ ማዕከላዊ ባንክ ይህንን ሲያስጠነቅቅ ቆይቷል በጥንቃቄ መመልከት ያለብን ይህ ለአውሮፓ ምን ማለት ነው የሚለውን ነው አሁን የምንሄድበት መንገድ ከአሁን በፊት ወደ ተከሰተው የኢኮኖሚ ቀውስ አይነት መልሶ ሊመራን ይችላል በሌላ በኩል ደግሞ በጣሊያን የሚከሰት የባንኮች ቀውስ ለአህጉሩ በመላ አስጊ ይሆናል። በአንድ ወቅት የጀርመን የኩራት ምልክት የነበረው ዶይቼ ባንክም ከገባበት የቀውስ ቁልቁለት አልተመለሰም። ዓለም አቀፉ የገንዘብ ተቋም ለመላው ዓለም የገንዘብ ተቋማት ስጋት ሆኗል ሲል አስጠንቅቋል። ባንኩን ከገባበት ቀውስ ለማውጣት የሚደረገው ጥረት አሁንም እንደቀጠለ ነው። በአክሲዮን ገበያዎች የባንኩ ድርሻ ያለው ዋጋ አልተሻሻለም። ዶይቼ ባንክ አሁን በብሎምበርግ 100 ምርጥ ባንኮች ውስጥ የለበትም። ይህ ለጀርመን ብቻ ሳይሆን ለአውሮጳ ህብረት የገንዘብ ተቋማትም አሳሳቢ እንደሆነ ፕሮፌሰር ሃንስ ፒተር በርግሆፍ ይናገራሉ። የጀርመን ግዙፍ ኩባንያ ነው። ይህ ደግሞ በአውሮፓ ኢኮኖሚ ቁልፍ ሚና ያለው ማለት ነው። ከመላው ዓለም የገንዘብ ተቋማት ጋር በጥብቅ የተሳሰረ ነው። በጀርመን ብቻ ሳይሆን በመላው ዓለም የተለያዩ ቦታዎች ቅርንጫፎች አላቸው። አዲስ የተሾሙት የባንኩ ዋና ስራ አስፈጻሚ ጆን ክራይን ካሮጌው አሰራር ጋር የተሳሰሩ አይደሉም። የባንኩ የመዋለ ንዋይ ስራ ከጠራቸው ስህተቶች ጋርም ግንኙነት የላቸውም። ስለዚህ ለባንኩ መጻኢ ጊዜ ብቻ ሲሉ ካለው አሰራር ጋር ትግል ውስጥ መግባታቸው አይቀርም። ባንኩን ለመታደግ ለሚሰሯቸው ስራዎች ቆራጥ መሆን አለባቸው። ስራዎቹም በፍጥነት ተግባራዊ ሊሆኑ ይገባል። የሚከተሉት ስልት ግን ምርጥ አይደለም። የድርጅቱን ግዝፈትና የስራ ውሎች መቀነስ አለባቸው። ሰራተኞችም መቀነስ ይኖርባቸዋል። ይህ ቀላል አይደለም። ከጎርጎሮሳዊው 2008 ዓ ም የኢኮኖሚ ቀውስ አሰራራቸውን በጥቂቱም ቢሆን በመቀየርና ከመንግስት ከፍተኛ የገንዘብ መጠን በመውሰድ ተመልሰው በሁለት እግራቸው የቆሙት ባንኮች አደጋ ውስጥ የወደቁት በጀርመን እና በጣሊያን ብቻ አይደለም። ከተለያዩ የዓለም ክፍሎች በሚነግዱ ቱጃሮችና ድርጅቶቻቸው ገንዘብ ትርፋማ የሆኑት የብሪታንያ ባንኮችም ስጋት ገብቷቸዋል። ባንኮቹ ከብሪታንያ ሕዝበ ውሳኔ በኋላ ሌሎች የአውሮጳ ከተሞችን በመቀመጫነት ሊመርጡ ይችላሉ። የባንክ አገልግሎትን በጥልቀት የሚያጠኑት ፕሮፌሰር ሃንስ ፒተር በርግሆፍ ግዙፎቹ ባንኮች ወጥ የአሰራር ስርዓት አለመዘርጋታቸው በእንዲህ ላለ ወቅት ለኢኮኖሚያዊ ቀውስ ተጋላጭ እንዳደረጋቸው ይተቻሉ። የመዋለ ንዋይ የባንክ አገልግሎት ከፍተኛ ትርፍ የፈጠረው በማጭበርበርና በባንኮች መካከል ብቻ በሚደረግ ምስጢራዊ አሰራር ነው። አንዳንዱ ትርፍ ደግሞ የዛሬ ትርፍ የነገ ኪሳራ ነው። የዳዎቼ ባንክ ችግሮች ከቀድሞ የመዋለ ንዋይ የባንክ አገልግሎት የመጡ ናቸው ለማለት ይቸግራለሁ። ባንኩ ምናልባት ወደ ቀደመውና አሰልቺ ወደሚባለው የባንክ አገልግሎት ይመለስ ይሆናል። አስልቺ ሳይሆን ለደንበኞቹ አስተማማኝ የሆነ ቢባል ይቀላል። ዶቼ ባንክ በአሰራሮቹ ላይ ከደንበኞቹ ጋር በግልጽ የሚመክር ቢሆን ጥሩ ነበር። በጣሊያን ቀውስ ያሰጋቸዋል የተባሉት ዩኒክሬዲት እና ባንካ ኢንቴንሳ የኩባንያዎቻቸውን ድርሻ በመሸጥ ገንዘብ በማሰባሰብ ላይ ይገኛሉ። ጣሊያን በማንኛውም መንገድ ባንኮቿን ለመታደግ የምታደርገው ጥረት የአውሮፓ ህግጋትን መጣስ አይኖርበትም። የጀርመኑ ዶይቼ ባንክ በበኩሉ በተለያዩ የዓለም ክፍሎች 7800 ክሶች ይጠብቁታል። የዶይቼ ቨለ የቢዝነስ አርታኢ ሄንሪክ ቦሂም ክሶቹን በሁለት ከፍላቸዋል። አብዛኞቹ በቀላሉ መፍትሄ ሊያገኙ የሚችሉ ፣ ቀሪዎቹ ደግሞ በቢሊዮን ዶላር የሚቆጠር ቅጣት የሚያስከትሉ በማለት ብሪታንያ ከአውሮፓ ህብረት ለመውጣት መወሰኗ ለባንኩ የምስራች ሳይሆን አይቀርም ዶይቸ ባንክ ከነ ችግሮቹ የአውሮጳ ህብረትን ፍላጎት መሙላት የሚችል ግዙፍ ባንክ ነውና።